تقبل الله منا ومنكم عيد مبارك علينا وعليكم، تقبل الله منا ومنكم عيد مبارك علينا وعليكم، تقبل الله منا ومنكم عيد مبارك علينا ሼክ አብዱራህማን ሀጂ ከቢር እንኳን ለኢድ አልፈጢር በዓል በሰላም አደረሶ እንላለን። እንደሚታወቀው እርስዎ ለበዓሉ አገር ቤት ነው ያሉት። ዘንድሮ ደግሞ በአገር ቤት ያለው ና እዚህ በአውስትራሊያ ኢትዮጵያውያን ማህበረሰብ ዘንድ ያለው አከባበር ተለያይተዋል። ኢትዮጵያ እያከበራችሁ ነው። እዚህ ያሉት ደግሞ በነገ ውለት ነው የሚከበረው ና እንኳን አደረሰው እንላለን በቅድሚያ እንኳን ብሎ አደረሰን አመሰግናለሁ፣ ቁሎ ሰላም ጠይቤን በእንኳን አላህ በሰላም የዘልፍ ደረሰን ይላለሁኝ። ያው እንደጠቀስሽው መላው ኢትዮጵያ ዛሬ እያከበረ ነው፣ ደስ ምላው ያ በቲቪም በምናምን እየወጣ ነው። ተክቢራም ይሰማል በማይክሮፎን በምናምን ስታዲዮም የሄዱትም በየቦታም ያከበሩትም አሉ። ያኔ ደስ ምል ነው። ስለ አውስትራሊያም ደግሞ አውስትራሊያ ሁለት ቦታ ተከፈሉ። ዛሬ ያከበሩ እሁድ ያጋ አሉ። እንደ ቱርክሾች ቦስኒያዎች ዛሬ ነው ነገ የሚያከብሩት አረቦች ብቻ ናቸው፣ እና የአረብ መስጊዶች ማለት ነው። እና ካሌንደሩ ሁሉም አንድ ነበረ፣ መጨረሻ ላይ ለምን እንደቀየሩ እኔ በሀያ አንድ ረመዳን ውስጥ ወደዚህ ስለወጣሁ እዛው ግሩፕ ኦፍ ለማ ምሉት አሉ የመሻይቆች ግሩፕ እነሱ ጋር ዲስካስ ያደረኩት የለም። በቃ አሁን እንዳንቺ መስማቴ ነው። ግን የእኛ ሴንተር ሌድ የሚያደርገው ዛሬ ጠዋት ተሰጥቷል፣ አስተራሊያ ላይ ማለት ነው። ብዙ ሰው አቴንድ ያርጓል በቪዲዮ ምናምን ልኮልኛል። ኢትዮጵያውያን እዚህ ያሉት በአብዛኛው በነገ በሚከበረው ነው የሚሄዱት ማለት ነው። ኢትዮጵያኖች ዲፔንድ ዊች ሞስክ የሚሄዱት የትኛው መስጊድ እንደሚሄዱ ይወስናል። እኛ ጋር የሚመጡ ምሳሌ ዛሬ እኛ ጋር ሰግዷል። ሌላ ቦታ የሚሄዱ ደግሞ ነገ የሚሰግዷል። ስለዚህ የኢትዮጵያኖች ትኝ ችግር አለ። የራሳቸው ወጥ ያለ ነገር የላቸውም። ሁሉም ተበታትኖ የምኖሩ ስለሆኑ ትራይ አድርገን የነብር ነው ሰክሴት ስላልሆነ ሁሉም ያለበት መስጂድ ነው የሚያከብሩት። ያን ያህል የኢትዮጵያ ተብሎ በስነ አክብሮ ምናምን የሚያደርጉት ስቴል የለው። የሚሄዱበት መስጊድ በሚመራቸው መሰረት ቀኑን ይወስናሉ። በሚመራቸው መሰረት አዎ። ዛክ እንግዲህ የአገር ቤት ያለው አከባበር ምን ይመስላል? እርስዎ በአካል ነው እዛ ያሉት። ምን ይመስላል? በዓሉ የእርሶስ ድርሻ ምን ይመስላል? አገር ቤት ባሉበት ሰዓት የኔ ኮኔክሽን ዳሀዎች ጋር ነው ያ ምንም የሌላቸው ሰዎች ዛሬ በልቶ ያለበሰው አውርፋን የሆኑት አባት የሌላቸውም እንዲለብሱ በብዛት አሁን ይሄ ኢዱ ሳይደርስ የሚሰራ ነገሮች ናቸው። በብዛት አንድ ሳምንት ስቃል ይህን ኦርጋናይዝ ያርገን ገጠር ድረስ ከተማ ውስጥም ደግሞ ችግርተኞች አሉ። እነዚህ እነዚህ አስተካክለን ኢዱ ቀን ሁሉም ሀፒ ሆነው አሁን የአረፋ ጊዜ ስጋ እንዲበሉ ነው። የአሁኑ ጊዜ ደግሞ ዳቦ በልቶ ልብስ ለብሶ ገንፎም ሆነ ምንም ሆነ ደስ የሚል ነገር እሱን አግኝቶ እንዲያሳልፉ ዋናው ዓላማችን እሱ። በጣም ተሳትቷል። ካሰብኩት በላይ ሆኖልኛል። ዋናው ፓርቲስፔሽን ማለት ይሄ አንድ የተቸገረ ሰው ኢዱን በሰላም እንዲያሳልፍ ተደስቶ እንዲያሳልፍ የተወሰነ ጊዜው ደግሞ የሚበሉትን እንዲኖራቸው ዘካተል ፍጥር ትባላለች። ያኔ ለድሀ የሚሰጥ እህል ወይም ዱኬት ወይም ሩዝ እንደዚህ ያለ ነገር ነው። ስለዚህ በሰፊ ዘንድሮ ተሳግቶልኛል ማለት ይችላለሁ። በሺ የሚቆጠሩ ሰዎቹን ደርሶልኛል ደስ የምልህ። ስለዚህ ከዚህ የበለጠ ነገር አለ አይመስለኝም። ኢትዮጵያ ደግሞ ህዝቡ በጣም ማሻ አላህ ነው። በጣም ጥሩ ነው ይተዛዘናል። ገባ ውዴታም ቢኖርም ያን ያህል አይደለም፣ ደስ የምል ነው። ሁሉም ደስተኞች ናቸው፣ በትልቁ እየተከበረ ነው። ዋናው ይሄ ነው። እስከ ወሎ ድረስ እጃለው፣ እስከ ገጠር ድረስ እጃለው። ያው ሰላም ነው፣ ምንም እንትን አይደለም፣ ውጭ እንደምወራ አይደለም። ደሴ ድረስ እጃለው፣ እዛ በታችም ወደ ገጠርም ምንም ሞ ኔትወርክ የማይደርስ ቦታው ሜዲያ የማይደርስ ቦታ በጣም ደርሻለሁ። ሁሉም ሰላም፣ ምንም ችግር ነው፣ ደስ የምል ነው። በዚህ በተለይ በረመዳን ጾም ወቅት ህብረተሰቡስ በመተባበር ደረጃ ምን ይመስል ነበረ ጾሙ እንዴት አለፈ ጾሙ በጣም ጥሩ ነበረ በመተባበር ደረጃ ደግሞ በጣም ብዙ ዶኔሽን በጎ አድራጎት ነበረ። ህዝቡ በጣም ደስተኛ ነበረ። ገበያ እንደተወደደ እንደሚወራ አይደለም። ሁሉም በልቶ የሚያድር ነው። በአሁኑ ሰዓት ተርቦ የሚያድር የለም። ያለውም የሌለውም እንትና ይላል። የስ ገበያ ተወደዋል። አለም ላይ ነው፣ ኢትዮጵያ ብቻ አይደለም። የሰላሙ ጉዳይ ሁሉም አሳስቧቸዋል። ደሃም፣ ሀብታሚም፣ ነጋዴም፣ ተማሪም፣ ሁሉም ጸሎት የሚያደርጉት ለሰላም ነው። ሰላም ከሌለ ምንም ነገር ማድረግ አይቻልም። ስለዚህ ከሁሉ በፊት ሰላም ነው። ስለዚህ በመዋጋም ሆነ በመንግስት ደረጃም ሆነ ሁሉም የራሱን ኃላፊነት ተዋጥቶ ሰላም እንዲመጣ መረባረብ ግዴታ እንደሆነ ሁሉም ተረጥቷል። ስለዚህ ሰላም ግዴታ ነው። ሰላም ከሌለ ምንም ነገር የለም። ዋናው ሰላም ነው። ያየሁት ህብረተሰቡ ውስጥ የሰላም ጉዳይ በጣም አሳስባቸዋል። ጠንዱ ያደረጋሉ። ሰላም ደግሞ በቀላሉም ሊመጣም ይችላል። ሁሉም ፍላጎት ካለ እንዳየሁት ያን ህዝቡ ፍላጎት አለ። ከሁሉ በፊት ህዝብ ነው። ህዝብ በሰላም መኖር መቻል አለበት። ለመተባበርም ሆነ ጸሎትም ለማድረግ ሆነም ለመማሪም ሆነ ለስራም ሆነ ሰላም መኖር አለበት። ለእድገትም ሆነ ዋናው እሱ ነው። ሁሉም እሱ ላይ ድዓ እየተደረገ ነው። በሰላት ውስጥ ከሶላት በኋላም ተሰብስቦም ስቅሙ ድዓም ያድርጉት አሁን ለሰላም የገበያ ኑሮ ውድነቱ ያን ያህል አይደለም። ሰላም ቢመጣ ያ ሁሉም ሊፈታ ይችላል። መላው ዓለም ላይ የመጣ ነው። እሱም እንደ ማንኛውም ህዝብ መመካት እንችላለን ብዬ አምናለሁ። ያየሁት ይሄን ነው የተረዳሁት። በአውስትራሊያም ይሁን በመላው ዓለም ዛሬም እያከበሩ ይሁን ነገም የሚያከብሩ የዘንድሮ የኢድ አልፈጥር መልእክቶ ምንድን ነው? መልዕክቱ እንግዲህ እንደ አንድ ላይ እንደጀመር ነው፣ አንድ ላይ ጨረሰን ብን ነበር። በጣም የሚያስደስት ነገር ነበረ። አንድነት ግዴታ ነው። አላህ ሱብሓነሁ ወተዓላ አንድ ሆኖ ነው ያለን፣ እንዳትበታተኑ ነው። ያው ጾሙ ግዴታ ነው። ሰላቱ ግዴታ አይደለም፣ ሱና ነው። ሱና ላይ ነው የምንላየው ስለማንኛው ለወደፊት እንሻ አላህ ኩለ ሰና አንቱም ጠይቢን አላህ በሰላም እንኳን አደረሳችሁ። ተቀበለ ላሁ ምና ምንኩም የሰራችሁትን ስራችሁን በሙሉ አላህ ጾማችሁም፣ ሰደቃችሁም፣ ሶላታችሁም፣ ተራዊሓችሁም አላህ ይቀበለን እንሻ አላህ ሁላችን እና ሀገራችን አላህ ሰላም ያርጋት። ስለ ማንኛውም ዛሬም ያከበራችሁትም ነገ ገና የምታከብሩትም አላህ ይቀበለን እንሻ አላህ። አላህ ሰላም ያርገን። አላህ ሁላችን እንሻ አላህ አንድ ያርገን። መላው አለም አላህ ሰላም ያርገው። መልእክቴ ይሄ ነው። ያው ዒዱ የተለያየ ቀን ብንሰግድም አንድ ነን። ላኢላህ ለላ መሐመድ ረሱሉ ላ ነው የሚሰበስበን በዚህ ላይ ማጥቆር ነው ያለብን። እንሻ ላ ለወደፊት ያ ይስተካከላል ብዬ ገምብታለው። እንሻ ይሄ ነው መልእክቴ። አንቺም በረካ ሁኚ። ደስ የሚል ነው። ዛሬም ደግሞ ዒዱ ማሻ ላ ስታዲዮምም ሆነ ሌላም ሆነ በየቦታ ተሰግዷል። አዲስ አበባ ውስጥ ደስ የሚል ነው። እንኳን አብሮ አደረሰን። በያላችሁበት አላህ ሰላማ ያርጋችሁ ብዬ ምኞትን አይገልጻለሁ። በድጋሚ መልካም በዓል ይሁንሎት ሼክ አብዱራህማን ሀጂ ክቢር አዲስ አበባ ሆነው የኢድ በዓልን እያከበሩ ነው። እዚህ በአውስትራሊያም ሆነ በመላው ዓለም ለሚኖረው አድማጮ ስላስተላለፉት መልእክት እናመሰግናለን። መልካም በዓል ከኤስቢኤስ የአማርኛው ቋንቋ ዝግጅት ክፍላችን በመላው ዓለም ሆናችሁ የኢድ አልፈጥር በዓልን ለምታከብሩ የእስልምና እምነት ተከታዮች በሙሉ እንኳን ለበዓሉ በሰላም አደረሳችሁ እንላለን። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። አላህ ወዶልን ለእኛ ብልጦ ከቀናት መሃል ليون مرتو ولون يسمّر كود الجمال جمال يدستا زارين زاري نوعي تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزنت <applause> فكر